የኖርዌይ መንግስት የፍትህ ሚኒስተር ከውጭ ጉዳይ ሚኒስተር በተሰጠው መመሪያ መሰረት ኖርዌይ የፖለቲካ ጥገኞች አይደሉም ብላ የወሰነቻቸውን ስደተኞች ወደ መጡበት ሀገር ማለት ወደ ኤርትራ ለመመለስ በኖርዌይ ፍትህ ሚኒስተር ጸሐፊ የሆኑት ዮራን ካልሜር ወደ ኤርትራ በመጓዝ ከኤርትራ ባለስልጣኖች ጋር በመገናኘት ስደተኞቹን የመመለሱ ሂደት እንዴት እንደሚፈጸም ለመነጋገርና ስምምነት ላይ የሚያደርስ አንዱን ለመፈራረም እቅድ ይዘዋል። በኤርትራ የሁለት ቀን ጉብኝት በምናደርግበት ወቅት የጉዟችን ዓላማ ስኬታማ እንደሚሆን ባለሙሉ ተስፋ ነኝ። በእኛ በኩል ኤርትራ በሰብአዊ መብት ላይ ያላት አያያዝ የተሻለ እንደሚሆን እንጠብቃለን። በኤርትራና በኖርዌይ መካከል የሚደረገው ንግግር ሁለቱ ሀገሮች የሚያስማማቸውን ውልከት ተፈራረሙ። በኖርዌይ ጥገኝነት ጠይቀው የመኖሪያ ፍቃድ የተከለከሉትን የኤርትራ ስደተኞች በያዝነው ዓመት ውስጥ መመለስ እንጀምራለን ሲሉ የውራን ካልሚር አሳስበዋል። እንደሚታወቀው ከኤርትራ ወደ አውሮፓ የሚፈልሱ ስደተኞች ከሶሪያ ቀጥሎ በሁለተኛ ደረጃ ላይ ይገኛሉ። በሜዲተራኒያን ባህር እና በሚደርሰው እልቂት እና እያየ ሲል የመጣውን የስደተኞች ቁጥር ያሳሰባቸው አንዳንድ የአውሮፓ ሀገሮች እንግሊዝንና ዴንማርክን ጨምሮ የፖሊሲ ለውጥ ለማድረግ በጥረት ላይ ናቸው እስካሁን ድረስ ግን ስደተኞቹን ወደ መጡበት አገር መመለስ የሚል እቅድ ከኖርዌይ በስተቀር ከሌላ አልተሰማም የኖርዌይ መንግስት የኤርትራን ስደተኞች በተመለከተ ያወጣው አዲስ እቅድ ከሰብአዊ መብት ተከራካሪ ወገኖችና ተመራማሪዎች ተቃውሞ ገጥሞታል ተቃውሟቸውን ካሰሙ አካላት መካከል በአለም አቀፍ የህግና የፖሊሲ ተቋም የሚሰሩት ፕሮፌሰር ሼቲል ትሮንቮል ይገኙበታል። አፍሪካስ መስሉ ኤርትራ ጋዜጠኞቹን በማሰርና የሀሳብ ነፃነትን በመደፍጠት ቀዳሚውን ስፍራ ይዛ ትገኛለች። ከእንደዚህ አይነት መንግስት ጥሩ ውጤት ይገኛል ብሎ መጠበቅ የዋሃነት ነው። ለስደተኞቹ መሰደድ ዋነኛ ምክንያት ነው ተብሎ የታመነበት ገደብ የለሹ ብሔራዊ ውትድርና ገደብ እንደሚደረግለትና ወደ ቀድሞው የ18 ወራት ብቻ እንደሚሆን የኤርትራ መንግስት ተወካዮች በተለያየ አጋጣሚ ሲገልጹ ቆይተዋል። የኖርዌ መንግስት ይህንን ጉዳይ ትልቅ ግምት ሰጥቶታል። ፕሮፌሰር ሸቴል ትሮምቪል ግን አጥብቀው ይቃወማሉ። ከዚህ ቀደም የኤርትራ መንግሥት የተለያዩ ለውጦችን ተግባራዊ አደርጋለሁ ብሎ ነበር። የወታደሮችን ቁጥር መቀነስ፣ እንዲሁም የዲሞክራሲያዊ ሂደቶችን ማፋጠንና የመሳሰሉትን ጉዳዮች የኤርትራ መንግሥት አደርጋለሁ ብሎ ቃል የገባላቸው ሆኖም አንዳቸውም ያልተፈጸሙ ናቸው። ብሔራዊ ውትድርና ገደብ እናደርጋለን የሚለው አባባልም ከዚህ ቀደሙ ያልተለየ የማይተገበር መግለጫ ነው ሲሉ ፕሮፌሰር ሸቴል አጥብቀው ኮንነዋል። ለዶቸ ቬሌ፣ ለተጠናከረው ዘገባ ቴዎድሮስ መረቱ ስቶኮልም፣ ስዊደን።